የጀርመኑ የውጭ ጉዳይ ሚኒስትር ሄይኮ ማስ በአፍሪካ ህብረት የግማሽ ቀን ቆይታቸው ይዘቱ በይፋ ባይገለጽም በዝግ ችሎት ከህብረቱ የሰላምና ጸጥታ ኮሚሽነር እስማኤል ሼርጉይ ጋር ተወያይተዋል። በመቀጠልም ከህብረቱ የኮሚሽኑ ምክትል ፕሬዚዳንት አምባሳደር ኩዌሲ ኮርቴ ጋር በመሆን እንግዳውን አጅበው ለመጡት ለውጭና ለተወሰኑ የሀገር ውጭ ጋዜጠኞች መግለጫ ሰጥተዋል። ከቀረበላቸው በርካታ ጥያቄዎች በሌሎች ክፍለ ዓለማት ወቅታዊ በሆኑ ጉዳዮች የጀርመን አቋም በሚመለከት ነው። በእኛ በኩል ከአፍሪካና ከአባል ሀገሮች ጋር ጀርመን ስላላት ትብብርን በሚመለከት ዋነኛው የጎብኝታቸው ምዕራፍ በማድረግ ከመድረክ እንግዳው ሄኮ ማስ ያሰሙት ይህንን አንድ ወጥ የሆነውን ህብረቱን ለመጎብኘት ያተኮርኩበት ምክንያት ኖሮኝ ነው። የተባበሩት መንግስታትና የአውሮፓ ህብረት ብቻ አይደለም። አህጉር አቀፋዊ ድርጅቶች ደህንነታቸውን ማረጋገጥ በማስፈለጉም ነው። በአፍሪካ ብቻ ሳይሆን በሌሎቹም ዘንድ በተጠናጠል እያንዳንዱ ሀገር የራሱ የሆነ ችግሮች ስላሉት በፈታኝ ወቅት ውስጥ ሁሉም ይገኛል። ብዙዎች ከድርጅቶች እያፈነገጡ ቢሆንም በእኛ በኩል አፍሪካ ህብረትን እንደግፋለን። ድጋፋችንን በመቀጠል ማጠናከር እንሻለን። በሰላምና ፀጥታው አኳያ ግምት የሚሰጠው ተግባራት እየሰራ ነው። በዚህም እይታ በኪጋሌ ለምሳሌ የነጻ ገበያ ቀጠና እየተዋቀረ ነው። ይህ የሚያሳየው የአፍሪካ ህብረት ስር እየሰደደ መሄዱን ነው። ይህንን መሰል አካሄድ ደግሞ መጠናከር ያለበትና እሰየው የሚያሰኝ ነው። የንግድ ልውውጡ በአፍሪካ ውስጥ ብቻ ሳይሆን ከውጭው ዓለም ጋር ለሚደረገውም የምናበረታታበት አቅጣጫ ነው። ለዚህም የጋርዮሽ ግንኙነቶችን አስፈላጊ ይሆናሉ። ይህንን ደግሞ ለማስፈጸም ከአፍሪካ ህብረት የተሻለ ተቋም የለም። የጀርመን ድጋፍ ብቻ ሳይሆን የአውሮፓ ህብረትም ሆነ የተባበሩት መንግስታት ይህንን መርህ የሚያምኑበት ነው። ሰላምን የማስከበርና የህብረተሰቡን የኑሮ ደረጃ ማሳደግ የጋራ ራዕያችን ነው። ይህንንም ተግባር ለማድረግ የሚደገፍ እቅዶችን ሁሉ እናበረታታለን። በበኩላቸው የአፍሪካው ህብረት የኮሚሽኑ ምክትል ፕሬዚዳንት አምባሳደር ክዌሲ ኮርቴ ከእንግዳው ጎን በመሆን በምስጋና እና በእውቅና መልኩ በአጣፋው ያሰሙት ትብብሩን በአክብሮትና እምነት ጥለንበት የተቀበልነው ነው። አፍሪካ ከጀርመን ጋር ያላት ትብብር በግሃድ የሚታወቅ ነው። የአፍሪካ አባል ሀገራት በጋራ እየተባበሩ የሚገኙ ናቸው። ይህ ደግሞ ጀርመን በአውሮፓ ባላት ጉልህ ሚና ብቻ ሳይሆን በዓለም አቀፍ ደረጃም የምትጫወተው ሚናም ጭምር ነው። በተጨባጭ ገንቢ አካሄድ ነው። በአፍሪካ በጸጋ የተቀበል ጉዳይ ነው። ጀርመን በአሁኑ ጊዜ የተደራሽ የመሆን አካሄድ እያስመሰከረ ያለ ሀገር ነው። ስደተኞችን የማስተናገድ የአንገላ ሜርክል አቋምን የምናደንቃቸው እና የምናከብራቸው ናቸው። ያውም የፖለቲካውን እይታ ተቋቁመው የወሰኑት ነው። እንደኔ አመለካከት አፍሪካ ሕብረትም ሆነ አባል ሀገራት በመሰረቱ በጋራ አቋማቸው እየደገፉ ያለበት ሁኔታ ነው ያለው። ድሬኒ ጌታቸው ተድላ ይለው ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ